የኮሮና ቫይረስ ስርጭቱን ለመቀነስ እንዲሁም በማህበረሰብ ውስጥ ግርታ የሚፈጥሩ ነገሮችን ለማጥራትና የመከላከሉን ግንዛቤ ለመጨመር በፊልም ሙያ ውስጥ ያሉ ወጣቶች በራሳቸው ተነሳሽነት በተለያዩ ቋንቋዎች በምስል የተደገፈ ቪዲዮ ቀርጸው በነፃ ለማከፋፈል እየሰሩ ይገኛሉ። እነዚህ ወጣቶች ተጽዕኖ ፈጣሪ ናቸው ላላቸው፣ እንዲሁም ደግሞ የተለያየ ቋንቋ ለሚናገሩ በጎ ፈቃደኞች ጥሪ አድርገዋል። ከእነዚህ ወጣቶች መካከል አንዱ የሆነው ሰው መሆን ይስማውን አነጋግረነው ነበር። ሰው መሆን ይህም ቪዲዮ ለመስራት ምን እንዳነሳሳቸው እንዲህ ያስረዳል። ከመግባቱ በፊት የነበረ ነገር ነበር። ሰው በጣም እርግጠኛ ነበር። ለምሳሌ አይ ነገር ጥቁርና ኢትዮጵያ ባክኛ እግዚአብሔር ይጠብቀናል ምናምን የሚሉት እና ደግሞ ከስልሳ ዓመት በላይ ያለ ሰው ነው የሚያጠቃው፣ እኛን ምንም አያደርገንም፣ ደግሞ መዳን እንችላለን። ቀላል መዘናጋት ነገር ነበር እና ልክ ኢትዮጵያ ውስጥ ገባ የተባለ ቀን በጣም ፓኒክ አረገ ሶሳይቲ። አንዳንዱ ማስክ ገዛ አንዳንዱ ደግሞ ማስክ የገዛው ላይ መሳቅ ጀመረ አንዳንዱ ጓንት አደረገ ጓንት ያደረገውን በጣም አካበዳችሁት ማለት ጀመረ ስለዚህ ነገርየው ትንሽ ግራ የገባው ነገር መሰለን እና አንዳንድ ደግሞ ከዛ በፊት ዝም ብሎ ቻይና የነበሩ ምናምን ጓደኞቻችን ነበሩ ኮረንታይን ውስጥ የነበሩ ለአምሳ ስድስት ቀን ለምናምን ሰው እነሱም አንዳንድ ኢንፎርሜሽኖች ነግረውን ስለነበር እሱም የሚወሰድ ነው በትክክል የተረዱት አይመስለንም ነገር እየሆኑ እንዲል ነገር ነው ያላቸው ሰው ከእነሱ ጋር በማውራትም ደግሞ ከደብሊችም ጋር ጤና ሚኒስትርን የሚያወጣቸውን ነገሮች በማየት ምን ልናደርግ እንችላለን፣ ይሄን ነገር መቀየር የሚችል አሁን ምሳሌ ትንሽ ቁጥሩ እየጨመረ ሲመጣ የሰው መጠንቀቅ መጠን እየጨመረ መጫል ከዚህ በላይም ሊጨምር እንደሚችል ይታሰባል። ቢኮዝ አንዳንድ ሀገር በጣም ትንሽ ነው፣ አንድ ሁለት ብሎ ነው የጀመረው። አሁን ሰባት ሺ ስምንት ሺ ሰው ተይዞ የምናይባቸው ሀገሮች ስለዚህ፣ እዛ ሳይደርስ ማቆም የሚቻል ነገር ከሆነ ለምን በሙያችን የምንችለውን ነገር አናደርግም በሚል ነው ይሄን ነገር ያሰብነው። ስለዚህ የግንዛቤው በጣም ሩቅ ነው። ይሄ እንግዲህ ምንሽ አዲስ አበባ ደግሞ ወደ ገጠሩ ወደ ክፍለ ሀገሩ ደግሞ ሲኬድ የባሰ ነው የሚሆነው ነገር እየው በጣም ተጠጋግቶ የሚኖር ሶሻሊ በጣም የተገናኝ ህዝብ ስለሆነ ያለን ጉዳቱ በጣም ሊያመዝብን ይችላል ብለን ስላሰድ ከአንድ ደቂቃ ማይደ አንድ ደቂቃ ከዛም ብዙ ማይዘሉ አጫጭር ቪዲዮዎችን እየሰራን ግንዛቤ ማስጨበጫ ነገር ነው መስራት ያሰብነው። ወይ ቮለንትሪ ነው መስራት ያሰብነው፣ የራሳችን ተነሳሽነት ነው። ክብረዓለም ፋንታ ይባላል አብረውኝ እየሰራ ያለ ጓደኛዬ። ከእሱ ጋር የምንሰራው ህብረተሰቡን በተለያየ ቋንቋ በአማርኛ፣ ኦሮምኛ፣ ትግርኛ፣ ሶማልኛ፣ አፋርኛ፣ ሲዳምኛ፣ ወላይተኛም ባገኘ ናቸው። እንግዲህ ጥሪ ያደረግነው ማህበራዊ ሚዲያ ላይ ፐብሊክ ፊገር የሆኑ ሰዎችን ነው እንዲያግዙ። ከእነሱ ጋር የተወሰኑ አግኝተናል፣ እንደፈለግነው ባይሆንም። ግን ዝም ብለው ደግሞ ቋንቋውን የሚያውቁ ሌላም ሰዎች ላገኘ ባገኘ ነው። ትንሽ ድራማ ታይዝም እያደረግን ምናምን ነገሩም መስራት ነው ያሰብነው ሰው መሆን ተጽዕኖ ፈጣሪ ከሚባሉት ሰዎች ያሰቡትን ያክል ምላሽ ባያገኙም፣ አሁንም ግን በበጎ ፈቃደኞች ኃይል እየተንቀሳቀሱ መሆናቸውንም ያስረዳል። አሁን ምሳሌ ትግርኛ የሚያግዘን አግኝተናል። መጥላውን ታፈረን እኛም የሚያግዘን አግኝተናል። ሳሚጎ ፈቃድ ኦሮምኛም ላይ እንደዚህ ፊልም ሜከሮች ልጆች አግኝተናል ማለት እንደ ጠራ ነው። እንዳሰብነው ትልልቅ ተጽዕኖ ያሳድራሉ የሚል ብለን ያሰብናቸውን ሰዎች አላገኘንም። ወይ አልሰሙም ወይ አላገኘንም፣ ግን ምንድን ነው ያሰብ ነው። ሌላው ምሳሌ ዩቱዩበሮች ምናምን አሉ። ሀሳብ ያለው ሰው ይሄ ነገር እንዲህ ቢገርብ ቢቀርብ ይደርሳል ብሎ የሚያስበው ነገር ካለ እሱን ይዞልን ቢመጣ እኛ ፕሮዳክሽኑ ምናምን ሰርተን ለህዝብ እንዲደርስ ማድረግ ነው ነገርዬው። የባለቤትነት ምናምን ጉዳይ እራሳችን ነው የምንሸፍነው። ወጪ ማለት እቃዎች ያሉን፣ ካሜራ አለን፣ መብራት አለን፣ ምናምን መቅረጽ ምንፈል እሱን እንደ ወጪ አናስብም። ታለንቶች አሉ፣ ታለንቶቹ ፈቃደኛ ናቸው። ክሬቲቭውንም እየሰራ ነው። አሁን ክብረ ዓለም ያልኩሽ፣ ቅድም ክብረ ዓለም ፋንታ ከእሱ ጋር ነው። ክሬቲቭ እሱን የጻፈ አሁን የምንቀርጠውም እሱም ገንዘብ ሚፈልግ አይደለም። እሱ ነው የምስራው መጀመሪያ ብሎ ይመ ፋይናንሽያሊ፣ ብዙም ዲማንድ የምናደርገው ነገር የለም። እንትንም ኮስትን ቢኖር እራሳችን ተባብረን መሸፈን የምንችለው ነው። ብዙ አይደለም። ምንድነው እኛ ሶሻል ሚዲያ ነው ያሰብነው፣ ግን ከፈቀዱ ቴሌቪዥኖች በተለይ ይሄ በደንብ ማስ ሚዲያ ላይ ያሉ ቴሌቪዥን ቻናሎች ቢተባበሩንና ወስደው ኤቭሪ ዴይ ሰው የሚያያቸው ፍሪኩንት ቢያሳዩልን ይጠቅመናል ማለት እሱም ለእኛም ለሀገርም የሚጠቅም ነገር ስለ ስለዚህ የዲስትሪቢዩሽኑ ነገር እሱ ያሳስበናል ማለት ከሶሻል ሚዲያ በዘለለ፣ ሶሻል ሚዲያ ላይ ደግሞ የሌሉ ሰዎች ያም እንዲገል እሱ ላይ ትብብር ቢደረግልን በጣም በጣም ደስ ይበላል። ኮፒራይት ፍሪ ነው። የኮሮና ቫይረስ ስርጭትን ለመግታት ከፊታችን አደጋ በመጋረጡ ፍቅራችንን የምንገልጸው አንዳችን ለሌላችን በመጠንቀቅ መሆን አለበትም ይላል። ወንድሜን አቅፌ በሞት ትክክል ያልሆኑ ግን ደግሞ በቅርነት አሁን አምስት ሰው መሆኑ ምናምን ነው። አንድ ነበር አምስት ሆኗል። ነገ ደግሞ ይዶ ነው ስንት እንደሚሆን ደግሞ ነገሩ በጣም ችላ ያስደረገው ይሄ ሚድል ኤጅ ላይ ያለውን ሰው አይጎዳም። ግን ምኑን ረስተናል ይዘን ሄደን አያቶቻችን እናቶቻችን አባቶቻችንን ነገር እየሆን መቆጣጠር የማይችሉ ሰዎች ጋር ሊደርስ እንደሚችል በደንብ አልገባል። ግን እሱ ብቻ በቂ አይደለም። መጠንቀቅ አለብን ሰው መሆን እነዚህ ማስታወቂያዎች በማህበራዊ ሚዲያ ላይ በሚለቀቁበት ጊዜ በመጋራትና ለሌሎች በማሳየት ተሳትፏቸውን እንዲያደርጉ አክሎ ተናግሯል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ